ሰው በጣም በቃ ቢቸግራችሁ ቢለቋችሁ ራሱ ዩኒቨርሲቲዎች በቃ እኛ ቤት አንድ ሁለት ልጅ የገሰን እኛ ቤት በቃ ተቆያላችሁ ችግር የለም ምናምን እያሉ በጣም ሰፖርት እያደረጉ ነበረ። እሱ በጣም ተባብሮናል። ያው ትንሽ ያው ይከብድ ነበረ። ያው መብራት አልነበረም፣ ባንክ ቤት ምናምን እኚህ ነገሮች ትንሽ ያስቸግሩ ነበር። ያው ገንዘብም ጨርሰን ስለነበረ በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ ከነበሩና ወደ አዲስ አበባ መመለሳቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ካስታወቃቸው ቁጥራቸው ከአስር ሺህ በላይ የሚደርሱ ተማሪዎች ውስጥ ናቸው። የሰማችሁትም የነበረውን ሁኔታ አስመልክቶ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደውን ነው። ዝርዝሩን በዕለቱ አብሬስ ይዘናል። እውነት ለመነጋገር የደሴዝ እንግዳ ተቀባይነቱ በተጨባጭ በተግባር ያየንበት ሁኔታ ነው ያለው። ሹሮ በርበሬ በመንግስት በኩል አይቀርብም። ማህበረሰቡ ካለው ነገር ላይ ሹሮ በርበሬ እያቀረበ፣ ዘይት ጭምር እያቀረበ፣ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ አለ። ግጭት ባለባቸው አካባቢዎች የተፈናቀሉ ሰዎችን ይዞታና ሁኔታ አስመልክቶ ከተሰጠ አስተያየት የተወሰደ ነው የሰማችኋቸውም የደቡብ ወሎ አደጋ መከላከል ሥራ አመራር ጽሕፈት ቤት ኃላፊ አቶ መሳይ ማአሩ ናቸው። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮቻችን ሌሎች በርከት ያለው ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ነሐሴ 7 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከዕለቱ ዜና አቅራቢ ቆንጅታየ ከፕሮግራም አቀናባሪያችን ብርሃን ኃይሉ ከቴክኒክ መሐንዲሱ ሲድራክ ፍራንክሊንና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብሬያችሁ እቆያለሁ። አሁን የሰዓቱን ያለም ዜና ጤና ስጥልኝ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችው ቆንጂ ታየ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ውስጥ በተለይ በትግራይና አጎራባች ክልሎች ውስጥ ካለው ግጭት በተያያዘ ልዩ ልዑካቸውን ወደ ኢትዮጵያ እንደሚልኩ ተገልጸዋል። ጽዮን ግርማ ተጨማሪ አላት። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ልዩ ልዑካቸው አምባሳደር ጄፈሪ ፌልትማን ወደ ኢትዮጵያ እንዲሄዱ የጠየቋቸው መሆኑን ብሔራዊ የጸጥታ አማካሪው ጄክ ሱሊቫን በትዊተር ገጻቸው ላይ ባወጡት መልእክት አስታውቀዋል። ለወራት የዘለቀው ጦርነት አንዲትን ታላቅ ሀገር ወደ በረታ መከራና መከፋፈል እየወሰዳት ነው ያሉት ሱሊቫን ሁኔታው በሌላ ጦርነት እንደማይሽር አሳስበዋል። ሁሉም ወገኖች በአፋጣኝ ወደ ድርድር ጠረጴዛ እንዲገቡ ጠይቀዋል። በሌላ በኩል ወደ ትግራይ አጎራባች ክልሎችም ፈጥኖ እየተዛመተ ያለው ጦርነት በአፍሪካ በሕዝቧ ብዛት ሁለተኛ በሆነች ሀገር ውስጥ እያደገ የሚሄድ ሰብአዊ ቀውስ መሆኑንም አሶሽየትድ ፕሬስ ዘግቧል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስን የጠቀሰው የኤፒ ዘገባ ትግራይ ውስጥ አሁንም በሚሊዮኖች የሚቆጠር ሰው የምግብና የሌሎችም አቅርቦቶች ችግር ላይ መሆኑን ጠቁሟል። ከትግራይ የተነሱት ተዋጊዎች ወደ አማራና አፋር ክልሎች በመዝለቃቸው ምክንያትም በሁለቱ ክልሎች ውስጥ በመቶዎች ሺዎች የሚቆጠር ሰው መፈናቀሉን ዘገባው አመልክቷል። የኢትዮጵያ መንግስት ሽብርተኛ ብሎ የፈረጀውና ሀገር ለማፍረስ እየተንቀሳቀሰ ነው ያለውን ህወሓትና ተዋጊዎቹን ለአንዴና ለመጨረሻ ጊዜ ለማስቆም በሚል ለዜጎቹ ጥሪ ያደረገ ሲሆን ተዋጊዎቹ ኃይሎች ደግሞ አስፈላጊ ከሆነ አዲስ አበባን እስከ መቆጣጠር እንደሚዋጉና መንግስቱን በኃይል እንደሚያስወግዱ ዝተዋል። በዚህ ሁኔታ ውስጥ ከነገ በስቲያ እሁድ ወደ ኢትዮጵያ ይሄዳሉ የተባሉት የፕሬዚዳንት ባይደን ልዩ ልኡክ አምባሳደር ፌልትማን ጅቡቲና፣ የኢትዮጵያ ቁልፍ ወዳጅ እንደሆነች ወደሚነገረው ዩናይትድ አረብ ኤምሬቶች እንደሚዘልቁ ተገልጿል። ጽዮንን ለዘገባው አመሰግናለሁ። የኢትዮጵያ መንግስት ባለስልጣናት ኦነግ ሸኔ ከሚሉትና የሕዝብ ተወካዮች ምክር ቤት በአሸባሪነት ከፈረጀው ራሱን የኦሮሞ ነጻነት ጦር ብሎ ከሚጠራው የታጠቀ ቡድን ጋር ለመስራት ስምምነት የደረሰው ሀገርን እና ሕዝብን ወደ ገደል እየከተተ ያለ የጥፋት ኃይል ያለውን በጠቅላይ ሚኒስትር አብይ የሚመራውን የኢትዮጵያ ፌዴራል መንግስት ለመዋጋት ነው ሲል የፌዴራሉ መንግስት በአሸባሪነት የፈረጀውና ክልሉን እያስተዳደረ ያለው ህወሀት ባወጣው መግለጫ አስታወቀ። በአፋር ክልል በንጹሐን ላይ የደረሰውን ፍጅት በገለልተኛ ዓለም አቀፍ ተቋም እንዲጣራ እንደሚፈልግም በመግለጫው አመልክቷል። ሙሉጌታ አጽብሃ ዝርዝሩን ይዘዋል። መግለጫው ስምምነት ላይ የተደረሰው ሀገርና ህዝብ ወደ ገደል እየከተተ ያለው የጥፋት ኃይል የአብይ አህመድ ቡድን ብሎ የጠራው የፌዴራሉ መንግስት ለመዋጋት መሆኑ ነው የገለጸው። ይህ ስምምነት ቀጣይ የሀገሪቱ ጉዞ የተቃና ለማድረግና ከሌሎች ጋር ለመተባበር እንጂ ለማንኛውም ህዝብ ያነጣጠረ አይደለም ብሏል። ሌሎች ህዝቦችም ለስምምነቱ እንዲተባበሩ ጠይቋል። ህወሀትና የኦሮሞ ነጻነት ግንባር ሰራዊት መንግስት ሸኔ ብሎ የሚጠራው ኃይል በኢትዮጵያ ፓርላማ በአሸባሪነት የ የተሰየሙ መሆኑ ይታወቃል። በአፋር ክልል በንጹሐን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው በማለት መግለጫው ከሷል። ሰራዊቱም በስነ ምግባሩ የታወቀ ሰላማዊ ሰዎች ላይና ታሪካዊ ቅርሶች ላይ ጉዳት እንዳይደርስባቸው የሚከላከል ነው ብሏል። በአፋር ክልል በሰላማዊ ዜጎች ላይ ደረሰ የተባለው ጉዳት በገለልተኛ ዓለም አቀፍ ተቋም እንዲጣራ የጠየቀው መግለጫው ለዚህም የክልሉ መንግስት እንደሚተባበር ነው የገለጸው። በሌላ ዜናም የትግራይ ኃይሎች በወልዲያ ወረታ መስመር ጥቃት በማካሄድ ንፋስ መውጫ ከተማ መቆጣጠራቸው የሰራዊቱ ወታደራዊ ኮማንድ ገልጿል። ኮማንዱ ጨጩሆ እንዲሁም ደብረ ዘቢጥ የተባሉ አካባቢዎችም ከኢትዮጵያ መከላከያ ሰራዊትና አማራ ልዩ ኃይሎች ተዋግቶ ማስለቀቁ አስታውቋል። በትናንትናው እለት የአማራ ብልጽግና ባወጣው መግለጫ በወልዲያና ንፋስ መውጫ አካባቢ ሾልኮ የገባ ኃይል ተደምስሷል ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽበሃ መቅለም። ሙልጌታ ጽበሃን ለዘገባው አመሰግናለሁ። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት በትናንትናው እለት በጠራው ጋዜጣዊ መግለጫ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሀት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል ማስታወቁ ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ምርጫውን ሳታዘገይ እንድታካሂድ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አሳስበዋል። ስመኝሽ የቆየ በቪኦኤ የተባበሩት መንግስታት ድርጅት ሪፖርተር በማርግሬት በሽር የተጠናቀረውን ዜና ታቀርበዋለች። ጽንፈኛ እስላማዊ ታጣቂዎች ጥቃት እናደርሳለን ብለው እየዛቱ ቢሆንም ሶማሊያ በተደጋጋሚ ያዘገየቻቸውን ሀገራዊ ምርጫዎች በመጪ ጥቅምት እንድታካሄድ የተባበሩት መንግስታት ድርጅትና የአፍሪካ ሕብረት አሳስበዋል። የተባበሩት መንግስታት ድርጅት የሶማሊያ ልዩ ተወካይ ጄምስ ስዋን ለጸጥታው ምክር ቤት ባደረጉት ገለጻ ላይ አልሻባብ እየሰነዘረ ባለው ዛቻ ምክንያት በምርጫው ደህንነት ዙሪያ ዝግጅት ማድረጉ አስፈላጊ ነው ብለዋል። አልሻባብ በተለይ በደቡባዊ ምዕራቡ ፍለሀገር የሽብርተኛ ጥቃት እየፈጸመ ነው። ታጣቂዎቹን በማሰማራት ሰርጎ ገብ ጥቃቶችን ማድረሱንና ማህበረሰቦችን መክበቡን የመሳሰሉ አድራጎቶችን እየፈጸመ ነው ብለዋል። የአፍሪካ ሕብረት ልዩ መልእክተኛ ፍራንሲስኮ ማዲየራም በበኩላቸው ለጸጥታ ምክር ቤቱ ባደረጉት ንግግር የጋራ ትኩረታችን መሆን ያለበት ታጣቂዎች የምርጫ ስርዓቱን እንዳያደናቀፉ መከላከል ነው ብለዋል። አልሻባብ በሞቃዲሾም ሆነ በሌሎችም አካባቢዎች ምርጫውን ለማሰናከል የተንኮል አድራጎት በመፈጸም ላይ ነው ያሉት የአህጉራ აი ჰიბრეთ ლიუ თატარიუ მადიარა ታጣቂው ቡድን ሰዎችን እየጠለፈ በአደባባይ እየረሸነ መሆኑን መዝግበናል ሲሉ አመልክተዋል። በተለይም የማህበረሰብ አዛውንቶችን በምርጫው እንዳይሳተፉ እያለ ማስፈራራቱ በእጅጉ አሳስቦናል ሲሉም አስታውቀዋል። ሶማሊያ የሚገኘው የመንግስታቱ ድርጅት የፖለቲካ ተልእኮ በሀገሪቱ በዚህ የአውሮፓ ዓመት 2021 ብቻ 321 ሲቪሎች መገደላቸውን መመዝገቡን ገልጾ አብዛኞቹ የተገደሉት በአልሻባብ ታጣቂዎች ሰርጅ እንደሆነ ተናግሯል። በሀገሪቱ መንግስትና በተቃዋሚዎች መካከል ባለው አለመግባባት የተነሳ ምክር ቤታዊና ፕሬዝዳንታዊ ምርጫዎች ከየካቲት ወር ጀምሮ በተደጋጋሚ ሲዘገዩ ቆይተዋል። የስልጣን ዘመናቸው ከሚፈቅድላቸው ገደብ አልፈው ስልጣን ላይ ለመቆየት የፈለጉት የሀገሪቱ ፕሬዝዳንት ሞሐመድ አብዱላሂ ፎርማጆ ታማኝ ደጋፊዎችና በተቃዋሚዎች መካከል ባለፈው ሚያዝያ ግጭት ተቀስቅሶ የነበረ ሲሆን ግጭቱ ያቺን ሀገር ወደ ሌላ የእርስ በርስ ጦርነት አዙሪት እንዳይገፋት ተሰግቶ እንደነበርም አይዘነጋም። ግንቦት መጨረሻ ላይ ከተደረሰ ስምምነት በኋላ ግን ሶማሊያ ምርጫዎቹን ለማካሄድ እንቅስቃሴ ጀምራለች። በማርግሬት በሽር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ወደ ደቡባዊ አፍሪካ በሚወስደን ዜና ደግሞ ትናንት ዛምቢያ ውስጥ የተካሄደው ምርጫ ተፎካካሪዎች ከአስሩ ክፍላተ ሀገር የድምፅ ውጤት እስከምናሰባስብ በትዕግስት ይጠብቁን ሲል አስመራጭ ኮሚሽኑ ተማጽኖ አቅርበዋል። በዋና ከተማዋ በሉሳካ ጨምሮ እጅግ ብዙ ሕዝብ ድምፁን እንደሰጠ ነው የተዘገበው። መጠነ ሰፊ የጸጥታ ኃይል፣ የጦር ሰራዊት ወታደሮችም ጭምር መሰማራታቸው የተቃዋሚ ደጋፊዎች ወጥተው ድምፅ ከመስጠት ይቆጠባሉ የሚል ስጋት የነበረ ቢሆንም ድምፁን ከሰጠው መራጭ ብዛት አንጻር ያ የሆነ አይመስልም ብሏል። በዚያ እየዘገበ ያለው የቪኦኤ ባልደረባችን አንዳንድ ቦታ ሁከት እንደነበረ ቢገለጽም ድምፅ አሰጣጡ በአብዛኛው ሰላማዊ እንደነበረ ነው ያመለከተው። የምርጫ ኮሚሽኑም በምርጫው ዕለት አንድ ሰው እንደሞተ ተናግሯል። ፖሊስ ምርመራ ይዟል። የአገር ውስጥና ዓለም አቀፍ ታዛቢዎችም ምርጫው ግልጽና ሰላማዊ ነበር ብለዋል። ወደ ኮቪድ-19 ዜናዎች ስንሻገር ብሪታንያ ለአፍሪካ ሀገሮች የላከቻቸው የኮቪድ-19 ክትባቶች መድረሳቸውን ጋቪ በሚል ምህፃረ ቃል የሚጠራው ለክትባቶች ተደራሽነት የሚሰራው ድርጅት አስታወቀ። ለዛምቢያ 119200 ለዲሞክራሲያዊት ኮንጎ 51840 የአስትራዜኒካ ክትባቶች በዛሬው ዕለት ይገባሉ ተብሎ መጠበቁን ነው ያስታወቀው። ኢትዮጵያን ዩጋንዳንና ኬንያን ጨምሮ ለ11 ሀገሮች የኮቪድ 19ን ለመዋጋት ይችሉ ዘንድ ሀገራቸው የላከችው ሶስት ሚሊዮን ክትባት እየደረሰ ነው ያሉት የእንግሊዙ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ይህም በኮቫክስ አማካይነት ልንለግስ ቃል ከገባ ነው 80 ሚሊዮን ክትባት የመጀመሪያው ነው ብለዋል። በኮቫክስ በኩል የሚላከው የመጀመሪያው የብሪታንያው የአስትራዜኒካ ክትባት ኢትዮጵያን ጨምሮ ለበርካታ የአፍሪካ ሀገሮች በቀጣዮቹ ቀናት ውስጥ ይደርሳል ተብሏል። የእንግሊዙ የውጭ ጉዳይ ሚኒስትር ሲናገሩ የክትባት እርዳታውን የምናደርገው በዓለም ዙሪያ ሰው ሁሉ ከቫይረሱ ሳይጠበቅ ብቻውን ሊጠበቅ የሚችል ከቶም እንደማይኖር ስለምናውቀው ነው ብለዋል። የኢትዮጵያን የክትባት ሂደትና የወረርሽኙን ይዞታ በተመለከተ ደግሞ ከጤና ሚኒስቴር ባገኘነው ዕለታዊ መረጃ መሰረት በሀገሪቱ እስካሁን 2302496 ሰዎች እስከ ትናንት ድረስ ባለው ጊዜ ተከትበዋል። አጠቃላዩ የቫይረሱ ተጋላጮች ቁጥር 287184 እንደደረሰ ነው መረጃው የሚያሳየው። ከመካከላቸው ከ17795 በስተቀር የተቀሩት ያገገሙ እንደሆኑም መረጃው ይጠቁማል። የጤና ሚኒስቴር በሀገሪቱ ሶስተኛ ዙር የስርጭት ማዕበል መከሰቱንና ጥንቃቄ እንዲደረግ እያሳሰበ ነው። የጤና ሚኒስቴር በሀገሪቱ ሶስተኛ ዙር የስርጭት ማዕበል መከሰቱን አስታውቋል። ጥንቃቄ እንዲደረግም እያሳሰበ ነው። ለቫይረሱ የሚጋለጡትና ለህልፈት የሚዳረጉት እንዲሁም ጽኑ ህሙማን ክፍል የሚገቡትም ቁጥር እያሻቀበ መሆኑን አስታውቋል። ባለፈው ማክሰኞ የሚኒስቴሩ የኮሚኒኬሽንስ ዲሬክተር ዶክተር ተገኔ ረጋሳ ለባልደረባችን ለፀሐይ ዳምጠው የሚከተለውን ነበር ያሉት። ማስክ አጠቃቀም በጣም እንደወረደ ነው የሚያሳየው። የዳሰሳ ጥናቶች አሉ እንግዲህ ከስርጭት አንጻር ያለው እንግዲህ ቫይረሱ የሚገኝባቸው ሰዎች አምስት መቶ እና ከዛ በላይ ስድስት መቶ እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል። በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር፣ ማሻሻል ሁሉም ሕብረተሰባችንም የሚመለከተው አካል በተለይ ምሳሌ በመሆን የአፍና የፍንጫ መሸፈኛ ማስክ ማድረግ አላስፈላጊ መሰባሰቦችን ማስቀረት መቀነስ፣ ካልተቻለም ደግሞ በመመሪያው መሰረት ስርቀትን ጠብቆ ስብሰባዎችን ማድረግ ያስፈልጋል። በአሁኑ ሰዓት የሚታየው በፍጥነት ተላላፊው ዴልታ የሚባለው የቫይረሱ ዝርያ ይሁን አይሁን ግን በእርግጠኝነት አልታወቀም፣ ክትትል እያደረግን ነን ብለዋል ዶክተር ተገኔ። በወረርሽኙ ዜና ወደ ዩናይትድ ስቴትስ ስንመለስ የምግብና የመድኃኒት ቁጥጥር ባለስልጣን ኤፍዲኤ የተዳከመ የሰውነት የበሽታ መከላከል አቅም ላላቸው ሰዎች የፋይዘር ወይም የሞደርና ክትባትን ለሶስተኛ ጊዜ እንዲከተቡ ፈቃድ ሰጥቷል። በመጨረሻም የአፍጋኒስታን ነዋሪዎችና ቤተሰቦች መላይቱን አፍጋኒስታንን ለመቆጣጠር እየገሰገሰ ያለውን የታሊባን ኃይል እየሸሹ ናቸው። ታሊባኖች ዛሬ ባወጡት መግለጫ ምሽቱን ባካሄዱት ጥቃት በአፍጋኒስታን ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርን ጨምሮ በሰሜን ምስራቅና ደቡብ ያሉ አምስት ዋና ዋና ከተሞችን በሙሉ መቆጣጠራቸውን አስታውቀዋል። የአፍጋኒስታን መንግስት የታሊባንን መግለጫ ባያስተባብልም ታሊባኖች በሳምንት ጊዜ ውስጥ ያሳዩትን ግስጋሴ የመንግስቱ ጸጥታ ኃይሎች ለመቆጣጠር እየተቸገሩ መሆኑ ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ነሐሴ 7 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን ታዲያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በቅድሚያም ወደ ዕለቱ ጣቢያ የሳይንስና ከፍተኛ ትምህርት ሚኒስቴር በትግራይ ክልል ካሉ አራት ዩኒቨርሲቲዎች አስር ሺህ አንድ መቶ ስልሳ አራት ተማሪዎችን ማስወጣቱን አስታወቀ። ከክልሉ ከወጡት ተማሪዎች መካከል ለአሜሪካ ድምፅ አስተያየታቸውን የሰጡት የህወሓት ኃይሎች ክልሉን ከተቆጣጠሩ በኋላ ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ ስለመምጣቱ ገልጠዋል። ይሁንና ሕዝቡ ከጎናቸው ሆኖ ሲተባበራቸው እንደነበር ነው የተናገሩት። ተማሪዎቹ ከዚህ በኋላ ቀድሞ ይማሩበት ወደነበሩበት ዩኒቨርሲቲ ተመልሰው ትምህርታቸውን የመከታተል ፍላጎት እንደሌላቸውም አመልክተዋል። የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት ባወጣው መግለጫ የ2013 ዓ ም ተመራቂ የሆኑ የመቀሌ የአክሱም የራያና የአዲግራት ዩኒቨርሲቲ ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትና የሚመረቁበት ሁኔታ እንደሚመቻችም አስታውቋል። ከተመራቂዎች ውጭ ስላሉት ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ኬኔዲ አባተ የሳይንስና ከፍተኛ ትምህርት ሚኒስቴር እስከ ትናንት ነሐሴ 6 በነበሩት ሶስት ሳምንታት ጊዜ ውስጥ በትግራይ ክልል ካሉ የመቀሌ፣ አክሱም አዲግራትና ራያ ዩኒቨርሲቲዎች 10164 ተማሪዎችን ማስወጣቱን በፌስቡክ ገጹ አስታውቋል። በክልሉ ከሚገኙ ዩኒቨርሲቲዎች ከወጡ ተማሪዎች መካከል ተማሪ ገሊላ ሸዋፈራውና ተማሪ ናትናኤል ግርማ ይገኛሉ። በመቀሌ ዩኒቨርሲቲ አይደር ካምፓስ ሶስተኛ ዓመት የሕክምና ተማሪ የሆነችው ገሊላ የህወሀት ኃይሎች መቀሌን ከተቆጣ ከተቆጣጠሩ በኋላ በተማሪዎች ዘንድ ከፍተኛ ስጋት እንደነበር እና በርካታ ተማሪዎችም በራሳቸው መንገድ መውጣት ጀምረው እንደነበር ትናገራለች። እንደገቡ መቼ ነበር? በነጋታው ለሶክ ጠፋ፣ ሶክ ጠፋ፣ መብራትም ጠፋ። ከዚ ባንክም ተዘጋ። በቃ በጣም ብዙ ጨፈራ ነበረ እና በቃ እኛ በጣም ገራ ገብቶ ነበር። ምንድ ነው የምሆነው ምናምን ብለን ራም በቃ ተማሪናን ተረብሾ ነበር። ከዛ ቀን በቃ ቀስ በቀስ ሲታይ የሆነ ደስታ ነው እንጂ እኛን ፋም ለማድረግ ማንም ምን ያለ የለም የሞከረም የለም። ትንሽ ቆይቶ በቃ ሳምንት ካለፈ በኋላ ትግራይ ልትገነጠል ትችላችና አንድ ሀገር ትሆናለች ምናምን ተብሎ ከዛ በቃ ሰውም እየተነጋገረ ራሱ መኪና እያዘጋጀ በቃ መሄድ ጀመረ፣ ቀስ በቀስ ማለት ነው። ከዛ በቃ ይሄንን ሲያይ ዩኒቨርሲቲው ስብሰባ ጠራ። እናንተ ምን ሆናችሁ ነው እናንተ ልጆቻችን አድላችሁ ወይ ብለው በቃ ውይይት ነበረ። እና አትጨነቁ እና አትሸበሩ ዝም ብላችሁ ተማሩ ተባለ። ግን በጣም ብዙ ሰው ወጥቷል። ኦልሞስት አንዳንዱ ጋንም አራት አምስት ብላም ተማሪ አንድ ክላስ ውስጥ ማለት ነው። እና ብዙዎቹ ወጡ። ከዛ መውጣትን ተከለከለ። ሻንጣ ይዞ መውጣት በአዲግራት ዩኒቨርሲቲ የአራተኛ ዓመት የሕክምና ተማሪ የሆነው ናትናኤል ግርማም እንዲሁ የኢትዮጵያ መከላከያ ሰራዊት ከክልሉ ለቆ መውጣቱ ከተሰማ በኋላ በተማሪዎች ዘንድ ከፍተኛ ስጋት የነበረ ቢሆንም እንደፈሩት የሚያሰጋ ነገር ግን እንዳልገጠማቸው ተናግሯል። እዚህ ያለው ሰው ደግሞ በጣም ሲጨነቅ ነበረ፣ ያው እዛ ያለው ነገር ጥሩ አይሆንም ብሎ ስለሚያስቡ ወዲያሁኑ ነበረ መከላከያ እንደለቀቀ ልዩ የትግራይ ልዩ አይደል ግቢውንም ምናምን የተቆጣጠረው ከዛ ያለው ጊዜ በደንብ ሰላማዊ ነበረ ማለት ምንም ከተማ ውስጥም ግዲ ውስጥም ምንም ችግር አልነበረም። ያው አብረን ነበረን ያው እዛም ከኛ ጋር አብረው እዛ ሲያዙ ምናምን ነገር ነበረ። ና ያው እኛ እንደ ፈርተን ነበረ ያው እንደዚህ መከላከያ ለበሱ በጣም ምናምን ግን እነሱ ከገቡ በኋላ ምንም ያው እንደ ፈራ ነው መጥፎ ነገር ምንም አላጋጠመንም። ይብን ከተማ ምናምን ራሱ እንወጣ ነበረ ዝም ብለን ተማሪ ገሊላ ሸዋፈራውና ናትናኤል ግርማ ለቪኦኤ በስልክ በሰጡት አስተያየት ከምግብ አቅርቦት ጋር በተያያዘ ቀስ በቀስ እጥረት እየተከሰተ መምጣቱን ገልጸዋል። ይሁንና በዚህ አስቸጋሪ ወቅት ሕዝቡ ከጎናቸው ሆኖ ሲረዳቸው እንደነበር ተናግረዋል። እኛም በጣም ትንሽ ስለነበር አይደርግቢ ነበር ማረው ለዛ ያው ምግብ የምግብ እጥረት ብዙ አልነበረም። ነበር ያው ትንሽ ስለነበርም ማለት ነው በጣም እስከ ሀያ አለ ምግብ አይዷችሁ ብለው በቃ ዳቦ በወጥ ምናምን ነበር ምን በላው ግን፣ በሌሎች ጊዜዎች በጣም ተቸግረው ነበር። በቀን አንድ ዳቦ እየበሉ ነበር። ኢንጂነሪንግ ቢዝነስ ግቢ ያሉት በቃ በጣም ተቸግረው ነበር። ብዙም ብዛትም ስላላቸው ምግቡን ለማዳረስ በጣም ቸግሯቸው ነበር። ከዛ ውጪ በጣም በቃ ሰው በጣም ቢቸግራቸው ቢለቋቸው ራሱ ዩኒቨርሲቲዎች አንድ ሁለት ልጅ የመሰለኛ ቤት በቃ ተቆያላችሁ ችግር የለም ምናምን ያሉ በጣም ሰፖርት እያደረጉን ነበረ። እሱ በጣም ተባብሮናል። ያው ትንሽ ይከብድ ነበረ። ያው መብራት አልነበረም፣ ባንክ ቤት ምናምን ያኚ ነገሮች ትንሽ ያስቸግሩ ነበር። ያው ገንዘብም ጨርሰን ስለነበረ ምግብ ላይ ምናምን፣ ያው ግቢው ግን ያለውን ያው እያቀረበ በተቻለው መጠን፣ ያው ተመሳሳይ ምግብ ነበረ፣ ወርከ ምናምን ስንበላ የነበረ ሩዝ ምናምን ያው ካላቸው አንሳር ስለሆነ ያው ምንም ለመኖር እኛም ደስ ብሎን ያው ስንበላ ነበረ መጀመሪያው ሶስቴ ነበረ ከዛ ኋላ ምግብ እየቀነሰ ሲሄድ ተማሪ ያው ለማቆየስ ሲባል ሁለቴ ያረጉ በቀን በቃ እሱ ነበረ እንጂ ሌላ ምንም ያስቸገረ ነገር አልነበረም ማህበረሰቡም የግቢ ሰራተኞች እንዲሁን በደንብ ሲተባበሩ ነበረም ደሞዝ ኢቨን ያው አልነበራቸውም አንድ ሶስት ወር ምናምን ነገር ሳይከፈላቸው ነበረ ግን ያው የካፌ ሰራተኞችም እስክንመታበት ቀን ድረስ እየገቡ ምግብ እየሰሩልን ነበረና የትግራይ ህዝብን በጣም በሆነ ለማለት ፈልጋለሁ። አስተያየት ሰጪዎቹ ከዩኒቨርሲቲያቸው ጀምሮ ከትግራይ ክልል በሚወጡበት ጊዜ በጉዞ ላይ ምንም አይነት ችግር እንዳላጋጠማቸውም ገልጸዋል። ወደ ዩኒቨርሲቲያቸው የመመለስ ፍላጎት እንደሌላቸውም ገልጸዋል። አብዛኛው ሰው የለውም። እዚህ እንመደባለን ብለን ነው የምናስበው እንጂ ማንም የመመለስ እንትን የለውም። ለዛም ነው ታብም ምናምን ሲያ ጨርሰን የመጣ ነው። አንቺሳ በግልሽ አይ በጭ እዚህ በጣም ፋሚሊ ተጨንቆ ነበር በጣም። እና ማንም ሁኔታ አንፃር አሁን ቤተሰብም ምናምን ብዙ ስለማይፈቅድ ብዙ ተማሪ ይመለሳል። አሁንም ፋሚሊ ስለማይፈቅድ ብቻ ይከብዳል፣ እንደገና ተመልሶ ወደዛ መሄድ። እና ታዲያ አማራጭ ምንድን ነው የምታስቡት? ያው እስቲ ሞሺ አካባቢ የሆነ የምትገባ ነገር ነበር ያስገባውናል። እስኪ ያው እነሱ ድንገት መፍትሄ የሚሰጡን ከሆነ ይሰጡናል፣ ያው ማይሰጡንም ከሆነ ያው ትምህርታችንን ማቋረጥ ነው። ሌላ ምንም አማራጭ የለንም። ያው ብዙ ተማሪዎችን ያው እዛ ጓደኞችም እናወራለን እና እንደዚህ ሁሉም የሚሄድ ፍላጎቱ ስለሌላቸው ወይ በራሳችን በግላችን ሌላ ትምህርት ምናምን መጀመር ነው ያለን አማራጭ። የሳይንስና ከፍተኛ ትምህርት ሚኒስቴር ባወጣው መግለጫ የ2013 ዓ ም ተመራቂ የሆኑ የመቀሌ የአክሱምና የአዲግራት ዩኒቨርሲቲዎች ተማሪዎች ያልተጠናቀቀ የትምህርት ተግባራቸውን የሚያጠናቅቁበትንና የሚመረቁበትን ሁኔታ እንደሚያመቻችላቸው አስታውቋል። ከተመራቂዎች ውጭ ስላሉ ተማሪዎች ግን በመግለጫው ላይ የተባለ ነገር የለም። ቪኦኤ በዚህ ጉዳይ ላይ ከሚኒስቴሩ ተጨማሪ መረጃ ለማግኘት በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም። የኢትዮጵያ መንግስት የተናጠል ተኩስ አቁም ማወጁን ገልጾ ጦሩን ከትግራይ ክልል ማስወጣቱን ካስታወቀ በኋላ በክልሉ ባሉ ዩኒቨርሲቲዎች የሚገኙ ተማሪዎች ጉዳይ ቤተሰቦቻቸውን ሲያስጨንቅ መቆየቱ ይታወሳል። የሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹን ከክልሉ ለማስወጣት ከተለያዩ አካላት ጋር በትብብር በመስራት ላይ መሆኑን በወቅቱ ከመግለጽ ባለፈ ያለው ነገር ባይኖርም ተማሪዎቹ መውጣት ስለመጀመራቸው ግን የተለያዩ መረጃዎች ሲወጡ ነበር። ሚኒስቴሩ በዛሬው መግለጫው በትግራይ ክልል ካሉ ዩኒቨርሲቲዎች 10164 ተማሪዎችን ያስወጣው ከፌዴራልና ከአፋር ክልል ፖሊሶች ጋር በመተባበር እንደሆነ ያስታወቀ ሲሆን እዚያው የቀሩ ተማሪዎች ስለመኖር አለመኖራቸው አልገለጸም። ትግራይ ውስጥ ያሉ ዩኒቨርሲቲዎች ባለፈው ወር በጀት መጨረሳቸውንና ከመንግስትም እንዳልተለቀቀላቸው አስታውቀው ከወሩ መጨረሻ በኋላ ለተማሪዎቹ ኃላፊነት እንደማይወስዱ አስታውቀው እንደነበር መዘገቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዕለቱ ዋቢ ዘገባ አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ባህር ዳር ይወስድናል። ጦርነት ከተቀሰቀሰባቸው የሰሜን ወሎ ዋግ ህምራ ብሔረሰብ ዞን እንዲሁም አፋር አካባቢ ተፈናቅለው ደሴ ከተማ ለሰፈሩ ቁጥራቸው ከ2 ሺ በላይ የሚደርሱ ሰዎች የዕለት ደራሽ ምግብ እርዳታ ማከፋፈል መጀመሩን የደቡብ ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽፈት ቤት አስታወቀ። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን በወልዲያና በጎንደር ግንባሮች እየተካሄደ ነው ባለው ጦርነት ሳቢያ የተፈናቀሉ ሰዎች ቁጥር ከሩብ ሚሊዮን እንደሚበልጥም አመልክቷል። ከስፍራው የጠናቀረውን ዘገባ እንሆ። የደቡብ ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሳይ ማሩ ለአሜሪካ ድምጽ ሬዲዮ እንደገለጹት ጦርነቱ መቀስቀሱን ተከትሎ ወደ ከተማው የሚገባው የሕብረተሰብ ክፍል ከዕለት ዕለት እየጨመረ ነው። በርካቶቹ ቤተሰብ ጋር፣ የተወሰኑት በራሳቸው ወጪ አልጋ ይዘው መጠለላቸውን የጠቆሙት ኃላፊው የተወሰኑት ደግሞ ከተማ አስተዳደሩ ውስጥ በተዘጋጀላቸው መጠለያ ጣቢያ እንዲያርፉ መደረጋቸውን ጠቅሰዋል። መጀመሪያ ማረፊያ ቦታ ለማዘጋጀት ጥረት አድርገናል። ማረፊያ ቦታዎቹም አንድ አራት ትምህርት ቤቶች ናቸው። ቅዳሜ ገበያ ትምህርት ቤት ቤት ዳውዱ፣ ካራጉቱ እና አዲስ ፋና ትምህርት ቤቶች ጊዜያዊ ማረፊያ ቦታ ሆነው እዛ እንዲጠለሉ ለማድረግ ጥረት አድርገናል። በየዕለቱ ወደ ከተማዋ ከሚዘልቀው ተፈናቃይ አንጻር በትክክል ተፈናቅለው የመጡትን ሰዎች ቁጥር መናገር አይቻልም። ከሀያ ሺ በላይ ለሚልቁት ግን አስቸኳይ ምግብ ድጋፍ እንዲደረግ ለሚመለከተው አካል ማሳወቃቸውን ጠቁመዋል። ወደ ሀያ አንድ ሺህ ስድስት መቶ ይሆናሉ በሚል ለክልሉ አደጋ መከላከል ምግብ ዋስትናው ከዛም በላይ ለፌዴራል ብሔራዊ አደጋ ስጋትም በ21600 የዕለት እርዳታ ድጋፍ እንዲመጣ ጥያቄውን እያቀረብን ምላሽ እየተሰጠ ያለበት ሁኔታ ና ያለ። በተለይ በዚህ ሳምንት ወደ ከተማዋ የገቡት ተፈናቃዮች ቁጥር ከፍተኛ መሆኑን ያወሱት ኃላፊው ከኮረም፣ ከአላማጣ፣ ከቆቦ፣ ከወልዲያ ና ከመርሳ መምጣታቸውን ነው የሚገልጹት። ከእነዚህ በተጨማሪ ከአጎራባች ዞኖች ና ክልሎች ተፈናቅለው የመጡ መኖራቸውንም አክለዋል። ከአፋር ክልል ዞን አራት ላይ ያሉ የሚባል ወረዳ አለ። ከዛ ወደ ሁለት መቶ ሊሆኑ የሚችሉ ተፈናቃዮች እንዳሉ መረጃው ያሳያል። ከዛ ውጭ ዋግምራ ሰቆጣ አካባቢ ላይ በተመሳሳይ ተፈናቅሎ ይመጧሉ። ኦሮም አካባቢም ላይ እንደዚሁ ተፈናቅሎ ይመጣሉ። ስለዚህ መረጃውም እየለየን ነው። መረጃውን በጨረስነ ሰዓት ከመንግስት የሚጠበቀውን የዕለት እርዳታ ድጋፍ ለመስጠት ጥረት እናደርጋለን። የተፈናቃዮች ዝርዝር መረጃ ለማጣራት ጊዜ ቢወስድም ከትናንት በስቲያ ጀምሮ በተደረገው ጥረት አስር ሺህ ለሚደርሱ ሰዎች የዕለት ምግብ ድጋፍ መደረጉን ጽህፈት ቤቱ አስታውቋል። እስካሁን በመቶዎች የሚቆጠሩ የምግብ ማብሰያ ቁሳቁስን ጨምሮ አንድ ሺ ስድስት መቶ ሃምሳ ስምንት ኩንታል ሩዝ፣ ነጭ ዱቄትና አልሚ ኢኮኖሚ ምግብ ከመንግስት በኩል መቅረቡን ጠቁመዋል። በሚቀጥሉት ቀናት ቀሪዎቹን ለማዳረስ የተጠናከረ ጥረት እየተደረገ ነው ያሉት ኃላፊው፣ የከተማዋ ሕዝብ ለተፈናቃዮቹ ያሳየውን ወገንተኝነትም አድንቀዋል። እውነት ለመነጋገር የደሴ ሕዝብ እንግዳ ተቀባይነቱን በተጨባጭ በተግባር ያየኑበት ሁኔታ ነው ያለው። ሽሮ በርበሬ በመንግስት በኩል አይቀርበም። ማህበረሰቡ ካለው ነገር ላይ ሽሮ በርበሬ እያቀረበ ዘይት ጭምር እያቀረበ ደረቅ እንጀራ ጭምር እያቀረበ ወገኖቻቸውን ለመቀበል ጥረት ያደረጉበት ሁኔታ ይጠቅመናል። በተለይ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት ላይ የዚህ የዳ በጎ ፈቃድ ወጣቶች ህብረተሰቡን በማስተባበር ፈጥኖ ለተፈናቃዮች ምግብ ነክ የሆኑ ምግብ ነክም ያልሆኑ ድጋፎች ለማድረግ የተደረገው ጥረት በጣም አበረታች ነው። ከዛም አልፈን ከራጉቱ ትምህርት ቤትም አይተናል፣ አዲስ ፋና ትምህርት ቤትም አይተናል። ስለዚህ በሁሉም ትምህርት ቤቶች የህብረተሰቡ ተሳትፎ አቀባበል ወለዩነታችንን አማራነታችንን ኢትዮጵያዊነታችንን በተጨባጭ የሚገልጽ ነው እና ይሄ ድጋፍ ተጠናክሮ ሊቀጥል ወይዘሮ መሰረት ተስፉ ቆቦ ከሚገኘው ቤት ንብረታቸው ተፈናቅለው ከስምንት ቤተሰቦቻቸው ጋር ወደ ደሴ መጠለያ ጣቢያ ለመድረስ ቀናት የተሻገረ አድካሚ የእግር ጉዞ ፋታ አልባ ስጋት ማሳለፋቸውን ይናገራሉ። ተኩሱ ስላለ ተነጣሪም በከባድ መሳሪያም ትንጣሪ ተመታት ነሆነ ብሶ ወቷል። ብሶ ተፈናቅሏል። እኛ የወጣ ነው በእግር ነው ከቆቦ ወደ ወልዳ። ወልዳ ላይ ትንሽ እዛ ካምፕ ላይ ነበር ትንሽ እዛ ተረጋግተን ነበር። ከዛ ደግሞ ወደዚህ መጣ ነው ወደ ደሴ አሁን ላይ ካምፕ ላይ አለ ከሞቀ ከተደላደለ ኑሮ በድንገት መፈናቀል ፈታኝ ቢሆንም ደሴና የከተማዋ ነዋሪዎች ያደረጉልን ድጋፍ ከሀዘናችን አጽናንቶናል ብለዋል። እርዳታ ትናንትና ትናንት ወዲያ እየተሰጠ ነው። ሩዝና ስንዴ ዱቄት እየተሰጠ ነው። አስራ አምስት ኪሎ ለአንድ ግለሰብ፣ ለእናቶችና ለህጻናት ደግሞ አልሚ ግን ተዘጋጅቷል። ለደሴ ነዋሪ ላለው ሰው በጣም እናመሰግናለን። እርዳታ ለሚሰጡትንም እጅግ በጣም አድርገን እናመሰግናለን። እስካሁን አልከፋንም። ከአሜሪካ ድምጽ ሬዲዮ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅዓለም በወልዲያና በጎንደር ግንባሮች በጦርነቱ ምክንያት የተፈናቀሉት ሰዎች ሩብ ሚሊዮን እንደሚደርሱ ገልጸዋል። በአሁኑ ሰዓት በህልውና ዘመቻው በጎንደር ግንባርና በወልዲያ ግንባር ካሄደ ያለበት ሁኔታ ነው ያለው። በዚህ ምክንያት ከሁለት መቶ ሀምሳ ሺህ አካባቢ የሚሆኑ የህብረተሰብ ክፍሎች ተፈናቅለው በወልዲያ ግንባር ደሴ የተቀመጡበት ሁኔታ አለ። እንዲሁም ደግሞ በጎንደር ግንባር ደግሞ ደባርቅ ላይ ስለዚህ እነዚህን ለመደገፍ በክልል ከፌዴራልና ከተፈናቃዮቹ ካረፉ በዙ ወንጋ ቀናጅት ራሱን የቻለ የኢንሲደንት ኮማንድ ፖስት በማቋቋም ሰብአዊ ድጋፉን የሚሰጠው አካል ከፌዴራል፣ ከክልልና ከዞን ራሱን የቻለ አደረጃጀት ተፈጥሮ እየተሰራ ነው ያለው። በደባርቅ ከተማ ያሉት ተፈናቃዮች አብዛኞቹ ከቤተሰብ ጋር መጠለላቸውን አስታውቀዋል ኮሚሽነሩ ያሉት ቁጥራቸው ኦልሞስት ወደ ሰላሳ ሺህ አካባቢ የሚደርሱ ናቸው። ነገር ግን ማህበረሰቡ ጋር ተቀላቅለው ነው እየኖሩት ያለ። እርዳታ በምናደርግበት ሰዓት ላይ ነው የሚመጡት። ለተፈናቃዮቹ እርዳታ እያደረሱ ያሉት የክልሉና የፌዴራሉ መንግስት ተፈናቅለው የሚገኙባቸው አካባቢዎች ነዋሪዎችና እንደ ቀይ መስቀል አይነቶቹ ግብረሰናይ ድርጅቶች መሆናቸውን የዘረዘሩት ኮሚሽነር ዘላለም ሰብአዊ ጉዳይ ይገደናል የሚሉ ዓለም አቀፍ የተራድኦ ተቋማት ተሳትፎ ውስን ነው ብለዋል። ዋነኛውን የድጋፍ ስራ እየሰራ ያለ መንግስትና የአካባቢው ህብረተሰብ ነው። ድጋፍ እያደረጉ ያሉ ልክ እንደ ሌሎች ጊዜያቶች የመንግስታዊ ያልሆኑ ድርጅቶች ኢንተርናሽናል ኤን ጂ ኦዎች፣ ዩኤን ኤጀንሲዎች ተሳትፎ ያን ያህል የጎላ አይደለም። እኛ የመጠባበቂያ እቅድ አዘጋጅተን ለመንግስታዊ ላልሆኑ ድርጅቶች ሪፖርቶች እያወጣን ነው፣ የደረሰውን ጉዳት በሚመለከት በዛ ጊዜ ድጋፍ ያደርጋሉ ብለን እናስባለን። እስካሁን ግን የጎላ ድጋፍ አይደለም። በመንግስትና በአካባቢው ህብረተሰብ ነው ድጋፍ እየተደረገላቸው። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤትም በጦርነቱ እየደ ደረሰ ካለው ሰብአዊ ቀውስ አንጻር የዓለም አቀፉ በጎ አድራጎት ተቋማት ድጋፍ አነስተኛ መሆኑን ነው የሚጠቅሱት። እስካሁን አንዳንዶቹ መረጃ ከመጠየቅ ባለፈ ያቀረቡት ድጋፍ የለም። ምናልባት ድጋፍ እያደረገልን ያለው እዚህ የኢትዮጵያ ቀይ መስቀል ደሴ ቅርንጫፍ፣ አንደኛ የሮቶ ድጋፍ በተጨባጭ ዛሬ ያደረገበት ሁኔታ አለ። ሮቶ ማለት ያው የውሃ መያዣ ማለት ነው። ሌሎች የጽዳት እቃዎችንም ማቴሪያሎች ድጋፍ እያደረገበት ሁኔታ ነው። መረጃም እየጠየቀን ጥያቄውን አቅርበው ለህብረተሰቡን ምላሽ ለመስጠት በዚህ በኩል ጥረት እየተደረገ ነው እና የዚህ ኢትዮጵያ ቀይ መስቀል ማህበር ደሴ ቅርንጫፍ አመራርና ሙያተኞቹ ተግባሩን ባለቤቱ ነው ለመደገፍ የሚያደርጉትም ጥረት መልካም ነው የሚል አስተያየት ነው ያለኝ። ከዛ ውጭ ግን በርከት ያሉ ደብሊፍፒ፣ ሴቭ ዘ ችልድረን ሌሎቹም እንደዚህ ሰባዊ ተቋሞች አሉ። መረጃ ከመጠየቅ ባለፈ እስካሁን የተደረገ ድጋፍ የለም። ቀደም ሲል በነበሩት ከዚህ ከኦሮሚያ ክልል ምስራቅ ወለጋ፣ ምዕራብ ወለጋ ለተፈናቀሉ ዜጎች ያደረጓቸው ሰብአዊ ድጋፎች አሉ። አሁንም ቢሆን ወገን እስከተፈናቀለ ድረስ ፈጥኖ መደገፍ የሚገባቸውን ምግብ ነክም ምግብ ነክ ያልሆኑ ድጋፎች ድጋፍ ማድረግ አለባቸው። የችግሩን አሳሳቢነትና ውስብስብነት ያወሱት ኮሚሽነር ዘላለም የተቀናጀ አሰራር እንዲኖር ጠይቀዋል። ስራው ትንሽ ውስብስብ ይላል። ምክንያቱም በየቀኑ የሚፈናቀለ የህብረተሰብ ክፍል ከመኖሩ ጋር ተያይዞ ስለዚህ የብዙ ተቋማትን ቅንጅት የሚጠይቅ ጉዳይ ነው። የሰብአዊ ድጋፉን ብቻ ሳይሆን ከቤታቸው ተፈናቅለው የወጡ የህብረተሰብ ክፍሎች ከመሆናቸው ጋር ተያይዞ የህክምና አገልግሎት መስጠት ያስፈልጋል። የንጹህ መጠጥ ውሃ አገልግሎት መስጠት ያስፈልጋል። በተመሳሳይ ደግሞ ከማህበራዊና ኢኮኖሚ ቀውሱ በላይ ደግሞ የስነ ልቦና ስብራቱ በጣም የከፋ ነው እና ይህን ሁሉ ትሬት የሚያደርግ አካል ያስፈልጋል። አሁን ባለው ሁኔታ የዕለት ምግብ ላይ ብቻ ነው ትኩረት ተደርጎ እየተሰራ ያለ። ስለዚህ የሌሎችን ተቋማት ቅንጅት የሚጠይቅ ጉዳይ ከመሆኑ ጋር ተያይዞ እዚህ ላይ የሚስተዋል የቅንጅት ችግር አለ። ይህን ችግር ለመፍታትም ከሚመለከታቸው አካላት ጋር ተነጋግረን በአጭር ጊዜ ውስጥ ችግሩ የሚፈታበት ሁኔታ ይኖራል። በክልሉ ካለው የተረጂ ቁጥር አንጻር በቂ ግብአትም ለማቅረብ ውስንነት አለን የሚሉት ኮሚሽነሩ ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አድራጌን ለዘገባው አመሰግናለሁ። አድማቾች፣ ተከታዩ ርዕስ ደግሞ ወደ ናዝሬት ይወስድናል። የሕግ ባለሙያውን የአቶ አብዱልጀባር ሁሴንን አሟሟት በተመለከተ የተለያዩ የሁለት ወገን አስተያየቶች እየተሰጡ ነው። ወንድማቸው አቶ ሱልጣን ሁሴን በዱላ ተደብድበው መሞታቸውን ሲናገሩ፣ የአዳማ ከተማ አስተዳደር የጸጥታ ጉዳዩ ጽሕፈት ቤት በበኩሉ በተደረገው ምርመራ የአቶ አብዱል ጀባር አስከሬን ላይ የሚታይ ደምም ሆነ ቁስል እንደሌለ የአዳማ ሆስፒታል አረጋግጠዋል ይላል። በአንጻሩ የምኒልክ ሆስፒታል የምርመራ ውጤት ግን እስካሁን እንዳልደረሰም አመልክተዋል። የአቶ አብዱል ጀባር ወዳጅ የሆኑትና በአዳማ ሆስፒታል የውስጥ ደዌ ልዩ ሕክምና ትምህርት በመከታተል ላይ የሚገኙት ዶክተር ሆራ ሟቹ አቶ አብዱል ጀባር ከንፈራቸው አካባቢ ቁስልና ደም ይታይ ነበር ይላሉ። ፀሐይ ዳምጠው ተከታትለዋለች። አቶ አብዱል ጀባር ሁሴን የህግ ባለሙያና ጠበቃ ሲሆኑ በአዳማ ከተማ ውስጥ ይኖሩ ነበር። ባለትዳርና የአንድ ልጅ አባትም ነበሩ። ባለፈው ነሐሴ አምስት ሁለት ሺ አስራ ሶስት አመተ ምረት በአዳማ ከተማ ገዳ ቀበሌ ወይም በዱሮ አስራ ሁለት ቀበሌ ተብሎ በሚታወቅ ስፍራ ማታ ወደ ሁለት ሰዓት ተኩል ወርቀው መገኘታቸውን የአዳማ ከተማ ጸጥታ ጽህፈት ቤት ገልጸዋል። ከአቶ አብዱል ጀባር ሕይወት ማለፍ ጋር በተያያዘ የአሜሪካ ድምጽ ከቤተሰብ አባላት መካከል ወንድማቸውን አቶ ሱልጣን ሁሴንን አነጋግሯል። ተቀጠቀጠወሉ ብ ከዛም በኋላ እንዴት ሆኖ ብዬ ስጠይቀው ተመቶ ነው፣ ከኋላ መቶ ነው የጣሉት። ከዛን መጀመሪያ አዳማ ሆስፒታል ማታ አዩ ና ከዛም በኋላ ወደ ምንሊክ ላኩ። ከምንሊክ ሲመለስ በጀርባ በኩል የተመታ ምታለ እንደመሳሳል ቀን ወደ ዘጠኝ ሰዓት አካባቢ ወጣ ከቤት ከዛን ማታ ወደ አንድ ሰዓት ሊሆን ሲል ወደ ቤት ሴት መንገድ ላይ ታፍኖ ነው እንደዚህ ያደረጉት እንጂ ምንም የሆነ ነገር የለም። እንግዲህ ድል የለውም ከሰው ጋር የአዳማ ከተማ ጸጥታ ጽህፈት ቤት ኃላፊ አቶ መኩሪያ ድንቁ ስለ አቶ አብዱል ጀባር ሁሴን ሞትም በተመለከተ ገዳ ቀበሌ ነው ወርቀው የተገኙት ሲሉ አብራርቷል። ለምዶ ድሮ አሁለት ቀበሌ የሚባል ቦታ ነው። እዚ አካባቢ ወርቆ ሲገኝ በአካባቢ የነበሩ ሰዎች ህይወታቸው ሳያንስ ደርሰዋል። እነኚህ ሰዎች እርዳታ እያደረጉ እንዳለ ነው ያለን መረጃ። ውሃ በሰውነቱ ላይ የሚያፈሱ ነበሩ። ከዛ ውጪ ደግሞ እሱ ራሱ የባለቤቱ ስልክ ለነበሩ ሰዎች ጠጥቶ ለባለቤቱ እንዲደወል አደርጓል። ባለቤቱ ጋር ሲደወል ባለቤቱ ያለችው በአካባቢው ስኳር የሚገኝ ከሆነ ስኳር ስጡት የሚል ነገር አነሳች። እዚ አካባቢ የነበሩ ሰዎች ተሯርጦ ስኳር አቅርበዋል። ትንሽ አቅምሰዋል። ካቀመሱ በኋላ ትንሽ ፋታ ያገኝበት ሁኔታ እንደነበር ነው የምናውቀው። ከዛ በኋላ ስኳርና ግፊት ስላለበት በተደጋጋሚ እሱን በየጊዜው ሲያደርስ የነበረ የአንድ ባጃጅ ባለቤቱ ወዲያው ልካ ወደ ሆስፒታል እንዲደርስ ነው የተደረገው። ነገር ግን ሆቴል ሳይደርስ እንደሞተ ነው እኛ መረጃው ያለን። አቶ መኩሪያ አክለውም የአቶ አብዱልጀባር አስክሬን ከየት ወዴት እንደተወሰደና ስለምን ነገር መረጃም አብራርተዋል። ኢባኒ ሐኪሞች ቤቱ ስላለፈ ወደ አዳማ ሆስፒታል ሪፈር እንዲደረግ ነው ያደረጉት። አዳማ ሆስፒታል ከደረሰ በኋላ እዛ የነበሩ ሐኪሞች የሰጡት ምክር ወይ ደግሞ ሀሳብ በሰውነቱ ላይ ምንም አይነት ቁስል፣ ምንም አይነት እጃ መንደር የለ። ይህንን መስክረዋል። ይሄ ከሆነ በኋላ ወደ አዲስ አበባ ምኒልክ ሆስፒታል ሪፈር እንዲደረግ ነው የተደረገው። በተጨባጭ ይሄ ነው የሚለውን የሀኪም ወይ ደግሞ ባለሙያዎች የሚሰጡትን መረጃ የምጠብቅ እንዳለ ሆኖ የምናውቀው ይህንን ነው። ከምኒልክ የመጣ መረጃ የለም። መረጃ ሲሆን በአንድ ቀን አይሰጥም፣ ውሎ ያድራል። እንግዲህ ሰው እንደዚያ ሊሉ ይችላሉ። ለማንኛውም እውነታው የሚረጋገጠው መረጃው ሲመጣ ነው እና መረጃው ስለ ይህን የምለውንና ወንድሙ ያስተላለፈውም የትኛውን የሚለውን ያው እሱ የሚያረጋግጠለት እንዳለ ሆኖ እኛ የምናውቀው ይህንን አሁን ያልኩትን ነው። በአካባቢው የነበሩ ሰዎች በፖሊስ ቁጥጥር ስር ሆኖ ምርመራ እየተካሄደባቸው ነው ስሉም አክለዋል። ኃላፊውም እስካሁን አንድ ስድስት የሚሆኑ ሰዎች ቃል ፖሊስ ተቀብለው በቁጥጥር ስርም ሁኔታ ውስጥ የሚጣራ የተሰረ የዋሉ ሰዎች አሉ። የአቶ አብዱል ጀባር ሁሴን ወዳጅ እና የአዳማ ሆስፒታል የውስጥ ደዌ ስፔሻሊቲ ተማሪ መሆናቸውን የገለጹት ዶክተር ሆራ ስለ ሁኔታው እንዲ ስሉ አብራርተዋል። ጤናውን ከዚህ በፊት ስከታተል ስለነበረ መጀመሪያ ወደ ሪፍት ቫሌ ሆስፒታል ሲወስዱት ነው ደውለው የነገሩኝ። ወደ ሪፍት ቫሌ ሆስፒታል ስንወስደው ህይወቱ አልፈዋል። ከዛ ያንን አይተን ወደ አዳማ ሆስፒታል ሜዲካል ኮሌጅ ወሰድ ነው ማለት ነው። አሁን እየነገርኩ ያለሁት ጤናውን እንደ ቅርብ ወዳጅ ስከታተል እንደነበረ ሰው ነው። ያኔ እንግዲህ በሰውነቱ ላይ ያየ ነው አፉ፣ ታችኛው ከንፈሩ አካባቢ ደሚታይ ነበር። ሌላ ከፍተኛ ጉዳት በሰውነቱ ላይ አላየሁም። ቢሆንም ይህን ለማረጋገጥ ሌላ ባለሙያ ይጠይቃል። ስለዚህ የተረጋገጠ ነው የሚል መደምደሚያ መስጠት አልችልም። ዶክተር ሆራ የአስክሬን ምርመራ ውጤትን በተመለከተ እና የአቶ አብዱል ጀባር የጤንነት ሁኔታ ላይ የሚከተለውን አስተያየት ሰጥቷል። አለናማቲን አቶራን አብዱልብል ሆስፒታል ጠቀብ ንዱረቱር ቀዜለት የሀገማ ደንባፈ በህይወት ከማለፉ ና ሆስፒታል ከመድረሱ በፊት ስለነበረው ሁኔታ አለየውም። ማታ ሁለት ሰዓት ተኩል አካባቢ ደውለው ህይወቱ ማለፉን ነገሩኝ። ከዚያ ወደ አዳማ ሆስፒታል ሜዲካል ኮሌጅ ከወሰድነው በኋላ ለአጠቃላይ ምርመራ ወደ ምንሊክ ሆስፒታል መሄድ ስለተፈለገ ማታ ወደ አዲስ አበባ ሄድን። የምንሊክ ሆስፒታል ምርመራ አሁን ተከናውኗል። ውጤቱ ግን አልተነገረንም። መቼ እንደሚነገርም መረጃ የለንም። አብዱልጀባር የስኳር በሽተኛ መሆኑን አውቃለሁ። ለዚህ አደጋ የሚያደርሰው ነገር መሆኑን ግን አልነገረኝም። እኔም ስከታትል ስለነበረ አላየውበትም አስከፊ ምልክት። ብዙ ጊዜ ለጤናው የሚያሳስበው ነገር ሲከሰት ይነግረኛል። ሰሞኑንም ተደዋውለን ነበር። ስለ ጤናው ሳይሆን ስለ ሌላ ጉዳይ ነበር የተነጋገር ነው። አቶ አብዱልጀባር በጥብቅና ሙያቸው ለተለያዩ ሰዎች በነፃ ጥብቅና ሲቆሙ እንደነበር ተነግሯል። ሕይወታቸው እስካለፈ ድረስ በእስር ላይ ለሚገኙት አቶ ጀዋር መሐመድ፣ በቀሌ ገርባና ለሌሎች እስረኞችም ጥብቅና ቆመው ነበር እንዲሁም በቅርቡ ከእስር ተፈተው አሁን አሜሪካን ሀገር የሚገኙት ፖለቲከኛ አቶ ልደቱ አያለው ጠበቃም ነበሩም። የአቶ አብዱል ጀባር ሁሴን ግብዓተ መሬት ትናንትና በአዳማ ከተማ ወዳጅ ዘመድ እና የሞያ አጋሮቻቸው በተገኙበት በእስልምና እምነት ተከታዮች መካነ መቃብር ተፈጽመዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ሃይለ ዳምጠውን ለዘገባው አመሰግናለሁ። አድማጮች አሁን ወደ ዓለም አቀፍ ርሶች ነው የምናመራው። የአፍጋንስታን ነዋሪዎችና ቤተሰቦች መላውን አፍጋንስታንን ለመቆጣጠር በመግስግስ ላይ ያሉትን የታሊባን ኃይሎች በመሸሽ ላይ ናቸው። አንዳንድ ስደተኞችም ለጊዜው ከሞት አደጋ ቢያመልጡም ስለ ወደፊቱ ሕይወታቸው ዕጣ ፈንታ ግን እርግጠኞች መሆን እንዳልቻሉ ይናገራሉ። ታሊባኖች ዛሬ ባወጡት መግለጫ ምሽቱን ባካሄዱት ጥቃት ሁለተኛ ሁለተኛይቱን ትልቅ ከተማ ደቡባዊ ካንዳሃርን ጨምሮ በሰሜን ምስራቅና ደቡብ ያሉትን አምስት ዋና ዋና ከተሞች ሙሉ በሙሉ ተቆጣጥረናል ይላሉ። የአፍጋኒስታን መንግሥት በበኩሉ የታሊባንን መግለጫ ባያስተባብልም ታሊባኖች በሳምንት ጊዜ ውስጥ ያሳዩት ግስጋሴ የመንግሥቱ የጸጥታ ኃይሎች ለመቆጣጠር የተቸገሩበት መሆኑን ግን ተመልክተዋል። በሌላ ተያያዥ ዜና የእንግሊዝ መከላከያ ሚኒስትር ቤን ዋላስ ዛሬ ከስካይ ቴሌቪዥን ጋር ባደረጉ ቆይታ አፍጋኒስታን የመፍረስ አደጋ የተደቀነባት አገር ሆናለች ሲሉ ገልጠው አልቃይዳ እንደገና ተመልሶ በአገሪቱ ሊንሰራፋ ይችላል ሲሉም አስጠንቅቀዋል። ደረጀ ደስታ የአሜሪካ ድምፅ ዘጋቢዎች ሄዘር መርዶክ ከቫን ቱርክ፣ አያዝ አያዝጉል ከእስላማባድ እና ጄፍ ሰለዲን ከዋሽንግተን ዲሲ ያጠናቀሯቸውን ዘገባዎች ጨምቆ ተከታዩን አጠናቅሯል። የታሊባን ኃይሎች የአፍጋኒስታንን መንደሮች ትናንሽ እና ትላልቅ ከተሞችን እየተቆጣጠሩ ነው። አብዛኞቹ የአፍጋኒስታን ነዋሪዎችና ቤተሰቦችም ጦርነቱንና እየከፋ የመጣውን ደህንነት በመሸሽ የኢራንና የቱርክ ድንበርን እያሳበሩ በመሸሽ ላይ ናቸው። ሕፃናትና ሴቶችን ጨምሮ በቱርክ ድንበር አቅራቢያ በሚገኘው የቫን ሐይቅ ውስጥም ስደተኞችን ደብቀው በሚያጓጉዙ ፍርስራሽ ጀልባዎችም ውስጥ ሞተው የተገኙ ስደተኞች መኖራቸውም ተዘግቧል ታሊባኖች በሚቆጣጠሯቸው አካባቢዎች ከመንግስት ጋር ግንኙነት ያለው ወይም ከውጭ ድርጅቶች ጋር የሚሰራ ወይም የሃዛራ ብሔረሰብ አባል የሆነ ሰው ሊገደል ስለሚችል ሕይወቱ አደጋ ላይ መሆኑም ተመልክቷል። የቀድሞው የአፍጋኒስታን ወታደራዊ አዛዥ የነበሩት ፋሪድ ባራካዚ በታሊባኖች ከነሱ ጋር እንዲቀላቀሉ ተጠይቀው እምቢ በማለታቸው ወይ አገር ለቀው መውጣት ወይም ሊገደሉ እንደሚችሉ የተነገራቸው መሆኑን ይናገራሉ። አፍጋንስታን፣ ትልቅ ጥፋት አለ። አሁንማ እየባሰበት ነው። ብዙ ክፍለ ግዛቶች በታሊባን ቁጥጥር ስር ውለዋል። እየተካሄደ ያለው ጦርነት ብዙ የንግድ ድርጅቶችና ትምህርት ቤቶችን እንዲዘጉ አድርጓል። የታሊባን ኃይሎችም እስላማዊ ሕግን ማስተዋወቅ ጀምረዋል። የቀድሞው የዩኒቨርሲቲ ተማሪ የሆነው ቃሲም ዮሴፍ እንዲህ ይላል በታሊባን ብዙ ማስፈራሪያዎችና ጥቃቶች ደርሰውብናል። ከዩኒቨርሲቲያችንም ብዙ መምህራንና ጓደኞቻችን ተገድለውብናል። ታሊባኖች በሚቆጣጠሯቸው አካባቢዎች የሚኖሩ በርካታ ልጃገረዶችና ሴቶች ገና ካሁኑ እንደ ኤሮፓ አቆጣጠር በ1990ዎቹ ውስጥ እንደነበሩት ሆነው እንዲኖሩ መገደዳቸውን እየተናገሩ ነው። የቀድሞ የቋንቋ መምህር የሆኑት ሊያን ሳዴት እንዲህ ይላሉ። በዚህ ጊዜ ሴቶች ወደ ህዝባዊ ዝግጅቶችም ሆነ ለትምህርት መውጣት አይችሉም፣ ምክንያቱም ደህንነታቸው የተጠበቀ አይደለም። ወደ ቱርክ የተሰደዱትም በመንገድ ብዙ ችግር እንዳገኛቸውና የሰብአዊ እርዳታ ለማግኘት ብዙ ችግር እየገጠማቸው መሆኑን ይናገራሉ። ሕጋዊ ፍቃድ የሌላቸው በመሆኑ በመንገድ የተያዙ፣ የተደበደቡ፣ ከዚያም የከፋ ችግር የደረሰባቸውና ወደ መጡበት ተመልሰው የተባረሩም በርካቶች መሆኑ ተገልጿል። ከጓደኞቻቸው ጋር 1500 ኪሎ ሜትር ያህል ተጉዘው ስታንቡል የገቡት ባረካዜ የተባሉ ስደተኛ ይህን በአቁኖሮ ከአፍጋኒስታን አልወጣም ነበር ብለዋል። ዩናይትድ ስቴትስ ጦሯ አፍጋኒስታንን ለቆ መውጣቷን ካሳወቀች በኋላ የታሊባን ኃይሎች ይዞታቸውን እያጠናከሩ ነው። ከ34 የአፍጋኒስታን ክፍለ ግዛቶች 16 ያህሉን መቆጣጠራቸው ተመልክቷል። በተለይ በዚህ ሳምንት ውስጥ ብቻ በአፍጋኒስታን ሁለተኛ ሁለተኛይቱን ትልቅ ከተማ ደቡባዊ ካንድሃር እና እንዲሁም ከዋና ከተማዋ ካቡል 150 ኪሎ ሜትር ላይ የምትገኘው ጋዛኒ ከተማ ጋር ወደ አምስት ትላልቅ ከተሞችን መቆጣጠራቸውን ታሊባኖቹ አስታውቀዋል። የአፍጋኒስታን መንግስት ስለ ሁኔታው ማረጋገጫ ባይሰጥም መላውን አፍጋኒስታንን ለመቆጣጠር በመገስገስ ላይ ያሉትን ታሊባኖችን ለማስቆም መቸገሩ እየተነገረ ነው። በካቡል የሚገኘው የአሜሪካ ኤምባሲ ትናንት ባወጣው መግለጫ የታሊባን ኃይሎች በርካታ የአፍጋኒስታን መንግስት የሲቪል ሰራተኞችና የጸጥታ ባለስልጣናትን ህገወጥ በሆነ መንገድ በቁጥጥር ስር ማዋላቸውን አውግዘዋል። ኤምባሲው በመግለጫው እነዚህ ድርጊቶች ተቀባይነት የሌላቸው ከመሆኑም ሌላ ታሊባን በዶሃ እየተካሄደ ያለውን የሰላም ስምምነት ለመደገፍ ከገባው ቃል ጋር የሚቃረሩ ናቸው ብሏል። የአሜሪካ መከላከያ ሚኒስትር ቃል አቀባይ ጆን ከርቢ ባለፈው ረቡዕ በዋሽንግተን ለጋዜጠኞች ሲናገሩ ዩናይትድ ስቴትስ እየተባባሰ የመጣውን የአፍጋኒስታንን ሁኔታ ትገነዘባለች ብለዋል። ቃል አቀባዩ አያይዘውም የአሁኑ ትኩረታችን ደህንነቱ በተጠበቀ ሁኔታ አፍጋኒስታንን በሰላም ሙሉ ለሙሉ ለቀን የምንወጣበትና የአፍጋኒስታን ኃይሎችን የአየር ላይ ድጋፍ መስጠት የምንችልባቸው መንገዶች የትና በምን ሁኔታ እንደሆኑ ማየት ነው ብለዋል። አሁን እያደረግነው ያለውንም እሱ ነው በማለት አክለዋል። የእንግሊዝ የመከላከያ ሚኒስትር ቤን ዋለስ ዛሬ ከስካይ ቴሌቪዥን ጋር ባደረጉት ቆይታ አፍጋኒስታን የፈረሰች አገር የመሆን አደጋ እንደተደቀነባት ገልጸው አልቃይዳ እንደገና ተመልሶ በአገሪቱ ሊንሰራፋ ይችላል ሲሉ አስጠንቅቀዋል። ዋለስ ቀደም ሲል በሰጡት መግለጫ በአፍጋኒስታን የሚገኙ አራት ሺህ የእንግሊዝ ወታደሮችን እና እንግሊዞችን ሲረዱ የቆዩ ወደ ሁለት ሺህ የሚደርሱ የአፍጋኒስታን ዜጎችን ከታሊባን ጥቃት ለመታደግ በመቶዎች የሚቆጠሩ ፓራትሮፐሮችን ወደ ካቡል ለመላክ መዘጋጀታቸውን አስታውቀዋል። ድርጅት ስታን ለዘገባው አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢ ኤስ2 ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ኤደን አመሰግናለሁ። አሁን ራዲዮ በቴሌቪዥን ቀደም ብላችሁ እንደ ሰማችሁት የቪኦኤ ጋቢናን እንድትከታተሉ እንጋብዛለን። በዚህ በዋናው ስርጭታችንም በተመሳሳይ በቅርቡ እንደምንጀምር ከወዲሁ እንገልጻለን። በኦሮምኛና በትግርኛ ፕሮግራሞቻችንም እንዲሁ ዝግጅቱ እንደ ተጠናቀቀም አስቀድመን እናስተዋውቃለን። ተከታተሉ። አድማጮች አሁን የአርብ ምሽት የምርጥ ዜማ ነው ሰዓቱ።

ጎዳናው ማዲንጎ አፈወርቅ ወርቅ በግሩማጫወቱ እንዳቀነቀነው። ማዲንጎ እናመሰግናለን። አድማጮች፣ ሌላም ማሳሰቢያ አለን ማስተዋወቅ እንዲያዝ ነው። መሰንብቻውን በአድማጮች መስኮት ፕሮግራማችን ላይም ሆነ ሌሎች አስፈላጊ ባላቸዋቸው አዎንታዊ ፋይዳ ባላቸው ርዕሰ ጉዳዮች ላይ ያተኮሩ ተሳትፏችሁን ለመጋበዝ እንወዳለን። የንጹሐን ዜጎች ጭምር ሕይወት እየጠፋ ያለበት ጦርነትና ግጭት በበረከተበት በዚህ በአሁኑ ወቅት ገንቢ ከሆኑ ገንቢ የሆኑ ዝግጅቶች ወይም አስተያየቶች ከስድብ ዘለፋና አንዱ ሌላውን ከሚያንቋሽሽ አነጋገርና አጠቃቀም የጸዱ የብዙዎችንም መከራ ለማቅለል የሚያግዙ አስተያየቶችና መልእክቶችን ብትልኩ እንመርጣለን። የስልክ መልእክቶቻችሁን በነጻ የምንቀበልበት መስመራችንም በቅርቡ እንደ ቀድሞው አገልግሎት መስጠት እንደሚጀምር ከወዲሁ ማስታወቅ እንወዳለን። ተሳተፉ። ክቡራትና ክቡራን አድማጮች፣ አሁን ወደ ሁለተኛው አጋማሽ መጠናቀቂያ እየተቃረብን ነው። ለዚህ ክፍል ተከታይ ወዳደረግነው ርእስሉ ነዋሪነታቸው በዚህ በዩናይትድ ስቴትስ የሆነ የትግራይ ምሁራንና ተወላጆች ትግራይ ካንት ዌይት ትግራይ መጠበቅ አትችልም በሚል ርዕስ በትናንትናው እለት በዋሽንግተን የሰዓት አቆጣጠር እኩለ ቀና አንስቶ እስከ እኩለ ሌሊት ድረስ የዘለቀ ክለብ ሃውስ በተሰኘ የውይይት ማድረጊያ መተግበሪያ ላይ ያዘጋጁትን ጥናታዊ ጽሑፍና ሌሎች የተሳትፎ ዝግጅቶችን በማቅረብ በጎፈንድሚና በሌሎች ገንዘብ ማሰባሰቢያ መንገዶች በመጠቀም የገቢ ማሰባሰብ አድርገዋል፣ ትለናለች ኤደን ገረመው። ባጠናቀረችው በተከታዩ ዘገባዋ በተጨማሪም የተለያዩ የጨረታ ዝግጅቶችና የሙዚቃ ዝግጅት በማካሄድም ከ12 ሰዓታት በላይ ቆይተዋል፣ ትላለች ኤደን። የመርሃ ግብሩን አስተባባሪ ዶክተር ሙልጌታ ገብረ እግዚአብሔር ጋር ቆይታ አድርጋ ተከታዩን አሰናርታለች። خيلي لوحه وتغريبه ይሄ ሙዚቃ ትላንት በዋሽንግተን ሰዓት አቆጣጠር ከእኩለ ቀን ጀምሮ እኩለ ሌሊት እስኪያልፍ ድረስ በትግራይ ተወላጆችና በወዳጆቻቸው አማካኝነት አፍሮፖሊታን በተሰኘው የክለብ ሀውስ የስልክ መተግበሪያ ክፍል ውስጥ ከተሰሙት መካከል አንዱ ነው። በትላንትናው ዕለት የተካሄደው መርሃ ግብር በዋናነት ሁለት አላማዎችን የያዘ ነው የሚሉት ደግሞ በደቡብ ካሮላይና ግዛት የሜዲካል ዩኒቨርሲቲ ውስጥ መምህር የሆኑትና የዚህ መርሃ ግብር አስተባባሪ ዶክተር ሙልጌታ ገብረ እግዚአብሔር ናቸው። ትግራይ ካንት ወይት ትርጉሙም ትግራይ ከዚህ በላይ መጠበቃት ትችልም፣ ጥበቃው ልመናው ይብቃት የሚል አይነት መንፈስ ያለው ነው። ሁለት አላማ ይዞ ነው ይህ ፕሮግራም የተዘጋጀው። አንዱ አላማ እንደምታቂው ትግራይ ባለፉት ዘጠኝ ወራት በነበረው ጦርነት ብዙ መሰረተ ልማቶች ወድመዋል፣ ተሰርቀዋል፣ ህዝቡ ከመኖሪያ ቦታው ተፈናቅለዋል። የዩኤንም ይሁን የአውሮፓ ዩኒየንም ይሁን የአሜሪካ መንግስት ሪፖርቶችም እንደሚያሳዩት ሰው በረሀብም ድርቅም የሚመስል ነገር ተከስቶ እያጠቃ ነው፣ እና ይህ ሁሉ የመጣው ደግሞ ያው በሰላም እጦት ነው። እና ትግራይ ሰላም ያስፈልጋታል ስንል እነዚህ ሁሉ አሁን የተጓደሉት ነገሮች እንዲመለሱ ትፈልጋለች። ከዚህ በላይ መጠበቅ አስችልም፣ የትግራይ ህዝብ ከዚህ በላይ መጠበቅ ይከብደዋል የሚል መንፈስ ነው። ይህን ለማሟላት አንዱ ያደረግነው ያው ከኬሳችን ገንዘብ ማዋጣት ነው። ያው ህዝቡ በቻለው መጠን ያዋጣ ነበር እስካሁን ድረስ ግን ያው የትግራይ ተወላጅ በዓለም ዙሪያ ያለው ቁጥር ብዛት በጣም ብዙ ስላልሆነ እና ከዛ የሚዋጣው ገንዘብ በቂ አይሆንም። ዘመዶች፣ ጎረቤቶች፣ አብረውን የሚሰሩት ሰዎች እንዴት አድርገን እንድረሳቸው እንዴት አርገን እንዲያግዙ እናርጋቸው የሚል አንድ ዓላማ ወይም ደግሞ አንድ ጎል ይዞ የተነሳ ነው። ሁለተኛው ዓላማ ባለፈው ዘጠኝ ወራት በሚዲያም ይሁን በሌላ አካባቢ የምንሰማው ተጽፎ ሲነገር ትግራይ ውስጥ ረሀብ፣ የሴቶች መደፈር፣ እንደዚሁም ሌሎች ጥቃቶች፣ ክሎዲንግ የዘር ማጥፋት የሚል እንድምታ ያለው በእነዚህ ቃሎች ትግራይ ስም ሲነሳ እንሰማለንና። ግን የትግራይ ምስል የትግራይ ሕዝብ ካራክተር ሲገለጽ በነዚህ ብቻ መወሰን የለበትም። እንዲያው ከዛ በላይ ያው ትግራይ ሕዝብ ሰላማዊ ሕዝብ የእምነት ሕዝብ የፍትህ ሕዝብ ልክ እንደ ሌላው ኢትዮጵያ ሕዝብ ልክ እንደ ሌላው የዓለም ሕዝብ እና ለብዙ ዘመናት ለዚህ የተጋ ሕዝብ ነው እና የትግራይ ሕዝብ ሰላም ብቻ ሳይሆን የሰላም ሽልማትም የሚገባው ሕዝብ ነው የሚል መልእክት ያለው ፕሮግራም ነው። በመርሃ ግብሩ ላይ የሙዚቃ ዝግጅቶች እንዲሁም በገቢ ማሰባሰቢያነት ለጨረታ የቀረቡ ጌጣጌጦች፣ የትግራይ ክልል ባንዲራና ስዕሎች የተጫረቱበት እንዲሁም ሰፋ ያለ የፓነል ውይይት የተካሄደ ሲሆን በዋናነት ውይይቶቹም የትግራይ ልማት ማህበራት ከዚህ ቀደም ስላበረከቷቸው አስተዋጽኦች፣ የመገናኛ ብዙሀን ቅኝት እንዲሁም የትግራይን ታሪክና ባህል ቅኝት ጦርነቱ በሌሎች በግብረሰናይ እንቅስቃሴዎች ላይ በሚሳተፉ የውጭ ሀገራት ዜጎች አደጋዎች አይን የተቃኘበት እንደነበርም ዶክተር ሙልጌታ ያስረዳሉ ነው። ዋና ዋና አራት መርሃ ግብሮች ነበሩ። በፓነል ውይይት አካባቢ አንዱ ስለ ትግራይ ታሪክ፣ ሃይማኖት መንጽር ታሪክ በቋንቋ ማህበረሰባዊ ወግ እና የትግራይ ሕዝብ አስተዋጽኦ ለኢትዮጵያ ሕዝብ እንዲሁም ከዛ ቀጥሎም ለአፍሪካ የተነገረበት ውይይት የተደረገበት አንዱ ፓነል ዲስካሽን ነበር። ሁለተኛው የትግራይ ሕዝብና ትግራይ ብለን ስናነሳ ያው ትግራይ ደሴት አይደለችም። ያው ትግራይ በኢትዮጵያ ውስጥ የምትኖር አንድ ከተማ ናት። የትግራይ ሕዝብም በዚሁ እንዲሁ ለቁም ነገር ያበቃቸው ድርጅቶች እና ማህበራት የፈጠሩት ዝምድና ምን ይመስላል አስተዋጽኦ ምን ይመስላል የሚልም የሚተነትን በተለይ በተለይ የትግራይ ልማት ማህበር እና የትግራይ የረድኤት ማህበር ሬስት እና ቲዲኤ ተብለው በተለምዶ የሚጠሩት ሁለት ኦርጋናይዜሽኖች የነበራቸውን ተመክሮ ለምሳሌ ከአማራ ልማት ማህበር ጋር፣ ከኦሮሞ ልማት ማህበር ጋር፣ ከደቡብ ልማት ማህበር ጋር እንደዚሁም ከሌሎች ልማት ማህበራት ጋር የተተነተነበት መድረክ ነበረ ማለት ነው። ሁለተኛው ሶስተኛው ስለ ትግራይ ህዝብ ስለአስተዋጽኦ ስንናገር ያው የውጭ ሀገር ሰዎች ስራ ሊሰሩ እንደ ፒስ ኮር ሄደው አይተውት ምን ተገነዘቡ? ምን አይነት ስሜት እየተሰማቸው ነው? በተለይ ከጦርነቱ በኋላ ያዘጋጀነው ፕሮግራም ነው። አራተኛው ትልቆ መርሃ ግብር ያው የሚዲያ ሬዲዮም ይሁን በተለይ ሶሻል ሚዲያውም እንዲሁም ዩቱብ እነዚህ በ ባለፈው ዘጠኝ ወራት በነበረው ጦርነት በዛ ምክንያት ደግሞ የተፈጠሩ ሚዲያዎች አሉ። እነዚህ ምን እየሰሩ ነው? ምን ሊሰሩ እያቀዱ ነው? ለወደፊቱ የሚለውንም ተካተዋል። ዶክተር ሙልጌታ ከትላንት እኩለ ቀን እስከ እኩለ ሌሊት ድረስ በጎፈንድሚና ና በጨረታ ብቻ በግምት ከአስራ አምስት ሺ እስከ ሀያ ሺ ዶላር ገንዘብ ማሰባሰባቸውና ና የገቢ ማሰባሰቡ መርሃ ግብር እንደሚቀጥል የተናገሩ ሲሆን ይሄ የእርዳታ ገንዘብ ለትግራይ ኃይሎች የሚደረግ ድጋፍንም ያካትት እንደሆነ ለቀረበላቸው ጥያቄ ጥያቄ ተከታዩ ምላሽ ሰጥተዋል። እኛ የምናሰባስበው ገንዘብ ያው ኤፍኦዋንሲ ስሪ ቻሪቶ ኦርጋናይዜሽን በሆነው በትግራይ ልማት ማህበር የኖርዝ አሜሪካ ብራንች የሚገባ ነው እና እንደምታቂው የቻሪቶ ኦርጋናይዜሽን በዚህ ሀገር ሕጎች አሉ እና ለወታደራዊ ዓላማ ወይ ለሌላ ዓላማ ሊውል አይችልም። መቶ ፐርሰንት ለሰብአዊ ዓላማ ነው እና እኛም ስናሰባሰብ ሁለት ነገሮች ነው እዛ ያስቀመጥነው። አንዱ አሁን ተፈጥሮ ላለው የረሀብ ይሆን የመፈናቀል ይሆን እነሱን እንዴት አድርገን እናግዝ። የምልሽ ትንሽ ናት ይህቺ። የሚያስፈልገው ነገር በጣም ብዙ ነው እና ለዚህ ትንሽ መሟያ እንዴት አድርገን እናደርግ ነው እና መቶ ፐርሰንት ለዛ አላማ የሚውል ገንዘብ ነው። ከዛ ውጭ ሊሆን አይችልም። በአሰራርም ደረጃ፣ በህጉም ደረጃ ማለት ነው። ሁለተኛው እዛው ላይ ሪሃብሊቴሽን የሚላለው እና ገንዘብ በተሰባሰበ ቁጥር ነው አንዱ ዓለም አቀፍ እርዳታ ድርጅት አንድ ክሊኒክ እንኳ ቢሰራ ሁለተኛው ዓለምን አንሰራትም። ያው እንደዚህ አይነት ነገሮች መሰረተ ልማቶች መገንቢያ ወይም ደግሞ ሪሃብሊቴት ማድረጊያ እንድንጠቀምበት ነው አላማ። ሙሉጌታ ገብረ እግዚአብሔር አክለውም የተሰባሰበው ገንዘብ በሰሜን አሜሪካ ለትግራይ ልማት ማህበር እንደሚለገስ ና በዛ መልኩ በጦርነቱ የተጎዱ መሰረተ ልማቶችን ለማቅናት አገልግሎት ላይ እንዲውል እንደሚደረግ ሙሉ እምነት እንዳላቸው የገለጹ ሲሆን በተጨማሪም የጦርነቱን መስፋፋት ተከትሎ በአፋር ና በአማራ ክልሎች ላይ ለደረሱ ጉዳቶችን በተመለከተስ ምን አስባቸዋል በሚለው ላይ በአሁን ሰዓት ትኩረታችን ከባድ ጉዳት ለደረሰበት ለትግራይ ክልል ቢሆንም ነገር ግን ሌሎች ገቢ ማሰባሰብ ለሚሹት ደግሞ ተሞክሯችንን ለማጋራት ፍቃደኛ ነን ሲሉ አስታውቀዋል። ዶክተር ሙልጌታ በማጠቃለያቸው ላይ ለዝግጅቱ መሳካት አስተዋጽኦ ያደረጉ አካላትን በሙሉ ያመሰገኑ ሲሆን የመጀመሪያውን ዙር የገቢ ማሰባሰቢያ ሪፖርት የፊታችን እሁድ ነሐሴ 9 2013 ዓ.ም ይፋ እንደሚያደርጉም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች፣ አሁን የፕሮግራም ማሳሰቢያ። ቀደም ብዬ እንዳስተዋወቅኩት የፕሮግራም ማሳሰቢያው የነገ ምሽት ዝግጅቶችን ይመለከታል። ከተለያዩ ግዛቶች መጥተው በጥቁር አንበሳ ሆስፒታል ሕሙማን የቤተሰብ አባላቶቻቸውን በመርዳት ላይ ሳሉ ራሳቸው ማደሪያ በማጣት የትም ወድቆ የሚቀሩ ወገኖችን ለመርዳት ባቋቋመችው ልዩ አገልግሎት የተነሳ ዶክተር ሰላምነሽ ጽጌ የተባለች ወጣት ሐኪም ያሊ በመባል የሚታወቀውና በማንዴላ ስም የተሰየመው ፕሬዚዳንት ባራክ ኦባማ በዩናይትድ ስቴትስ ያቋቋሙት የወጣቶች መሪዎች ወይም ወጣት መሪዎችን ለማበረታታትና አቅጣጫ ለመስጠት የተቋቋመ ፕሮግራም የዘንድሮ እጩ ሆናለች። በነገው ምሽት ከሚቀርቡ ዝግጅቶች አንዷ ናት። የሳይበር ቴክኖሎጂን የሚመለከት ከዚህ ቀደም ከዶክተር መርሻ ጋር የተጀመረ ውይይትም ይኖረናል። ሌሎችም አሉን። አድማጮች፣ ሰዓታችን ወደ መጠናቀቁ ነው። የአሜሪካ ድምፅ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና